voice of America። በአዲግራት ዩኒቨርሲቲ ጥር 17 ሌሊት ለጥር 18 2009 ዓ ም አጥቢያ ህይወቱ ያለፈው የአንደኛ ዓመት ተማሪ ሹሚ አስከሬን ለቤተሰቦቹ ሲሰጥ ታማሚ እንደነበረ እንደተነገራቸው ወላጅ አባቱ ገልጸው ልጄ ከሶስት ወር በፊት ከእኔ ጋር ሲሄድ ጤነኛ ነበር ብለዋል። በዩኒቨርሲቲው የውሃ አቅርቦት መጓደልን ተከትሎ ተማሪዎች ተቃውሞ ማካሄዳቸውን በዚያም ምንም የታሰረ ተማሪ እንደሌለ የሞተው ተማሪም ከዚህ ተቃውሞ ጋር ምንም ግንኙነት እንደሌለውና በህመም መሞቱን የዩኒቨርስቲው ተማሪዎች ህብረት ፕሬዚዳንት ለአሜሪካ ድምፅ ሬዲዮ በወቅቱ ተናግራለች። የዝግጅት ክፍላችን የሟቹን አባት አፈላልጎ አግኝቷል። አባት ልጃቸው ታሞ እንደማያውቅ ሲናገሩ ሟቹን በቅርበት የሚያውቁት ተማሪ ህመም እንዳልነበረበት ተናግረዋል። ጃለን የገመዳ ከዋሽንግተን፣ ግርማ የገብሩ ደግሞ ከመቀለ የሰበሰቡትን መረጃ ጽዮን ግርማ በቀጣዩ ታስረዳናለች። ሹሚ ለማ በቀለ በአዲግራት ዩኒቨርሲቲ የባዮቴክኖሎጂ የአንደኛ ዓመት ተማሪ ነበር። ስሙንና ማንነቱ እንዲገለጽ ያልፈለገ በዚህ ዩኒቨርሲቲ ተማሪ ሆነና ለሟች ቅርበት እንዳለው የሚናገረው ሌላ ተማሪ ተማሪ ሹሚ ጥር 17 2009 ዓ ም እስከ እኩለ ሌሊት ድረስ ቤተ መጻሕፍት ውስጥ ሲያጠና ቆይቶ ወደ መኝታ ክፍሉ እንደገባ ይናገራል። አስከሬኑ ጠዋት ተገኘ አሉ ነገር ግን ሌሊት ሰባት ሰዓት ላይ መሞቱን ዶርሙ ውስጥ ማለት የተማሪዎች መኝታ ክፍል ውስጥ የነበሩ ሲናገሩ ነበር። የሞተበትን ምክንያት ለናንተው ለአሜሪካ ድምፅ ሲናገሩ ሲታመም እንደነበር ገልጠዋል። እንደዚህ በአንዴ የሚገድል በሽታ እንዳለው መረጃ የለኝም። እርሱ ላይ የማይቸበት አላውቅም። በዩኒቨርስቲው የተነሳውን ተቃውሞና የተፈጠረውን ችግር አስመልክቶ ዘጋቢያችን ግርማይ ገብሩ የዩኒቨርሲቲውን አመራር አካላት ለማግኘት ያደረገው ጥረት እንዳልተሳካ ገልጾ ተማሪ ፈሪያት መርሳ የተባለች የተማሪዎች ሕብረት ፕሬዚዳንትን አነጋግሮ ነበር። ተማሪ ፈሪያት በወቅቱ ስሙ ስላልተጠቀሰው ተማሪ ሹሚ ለማ በቀለ አሟሟት ይህን ብላ ነበር። በእርግጥ የሞተ ተማሪ አለን። ሆኖም ግን የሞተው ተማሪ ከነሳው ችግር ጋር በተያያዘ አይደለም። ተማሪው እንደታመመ ተደውሎልን ወደ ዶርሚ ሄደን በአምቡላንስ ነው ወደ ሆስፒታል የወሰድነው። ከዛ በፊትም ይታመም እንደነበረ ብዙ ችግር እንደነበረበት፣ ክላስም እንደማይገባ ነው ክላሱ ተማሪዎችና የዶርሙ ተማሪዎች የነገሩ። በአስቸኳይ ወደ ሐኪም ቤት ይዘን ነው ሄደናል። ሆኖም ግን ልጁ ሊተርፍ አልቻለም። ከዛ በኋላ ማኔጅመንቱም እዛ ተገኝቶ የተማሪዎች ህብረትም አባላት ነበሩ። አንድ ተማሪ ፈተና ሰዓት ላይ ነን አሁን እንዳጋጣሚው ነው ፈተና የሌለው ተማሪ የህብረቱ አባል ነበረን ከሱ ጋር እያይዘን ወደ ሀገር ቤት ሸኝተናል ስሙና ማንነቱ እንዲገለጽ ያልፈለገው በዚህ ዩኒቨርሲቲ ተማሪ የሆነው ና ለሟች ቅርበት እንዳለው የሚናገረው ተማሪ በበኩሉ የተማሪዎች ህብረት ፕሬዚዳንት ተማሪ ፈሪያት መርሳ ስለ ተማሪው አሟሟት የሰጠችው መረጃ ትክክል አይደለም ይላል ከትምህርት ክፍል አንድም ቀን ቀርቶ አያውቅም እዚህ መጥቶ ትምህርት ከጀመረ ወዲህ አንድም ቀን ታሞ ቀርቶ አቅም አንድም ቀሬ የለበትም። በትምህርቱ የላቀ ፈጣን ተማሪ ነበር። በክፍል ውስጥም የተማሪዎች ተወካይ ነበር። አስከሬኑን ለመሸኘት ዕድል አላገኘንም። እኛም ፈራን። እንዲሁ አንጀታችን ተቃጥሎ ነበር። እነርሱም ደብቀውን አውጥተው ወደ መቀሌ ሆስፒታል ወሰዱት። ከዚያ አስከሬኑ ለቤተሰቦቹ ተልኳል አሉን። የሟቹን ተማሪ ሹሚ ለማን ወላጅ አባት አነጋግረናቸው ነበር። አቶ ለማ በቀለ ሰንዳፋ አካባቢ ነዋሪ ናቸው። ተደውሎ የልጃቸው አስክሬን ወደ እርሳቸው እየመጣ እንደሆነ እስኪነገራቸው ድረስ ልጃቸው ስለመሞቱም ስለመታመሙም የሚያውቁት ነገር እንደሌለ ተናግረዋል። ያው ታሞ ሞተ አሉኝ። ልጄ ከእኛ ዘንድ እስከሄደ ድረስ ጤነኛ ነበር። ወደ ዩኒቨርሲቲው ከሄደ ገና ሦስት ወሩ ነው። የአንደኛ ዓመት ተማሪ ነው። ከሄደም በኋላ ስለመታመሙ አልተነገረኝም። አቶ ለማ የልጃቸውን አስክሬን ማየት እንደሚፈልጉ ጠይቀው ልጃቸው ታመሙ ሞቱን ሆስፒታል ተወስዶ መመርመሩ ተገልጾ እንደ ተነገራቸው ይናገራሉ። ጉኔ ሁሉንም አድርገናል፣ ሳጥኑን የምትከፍቱበት ምክንያት የለም፣ ሳጥኑን ሳትከፍቱ ቅበሩ አሉን። ቀበርን። አስክሬኑን ያመጡትን ሰዎች ማንነታቸውን አላወቅኩም፣ አልነገሩኝም። ነገር ግን የስልክ ቁጥር ሰጡንና ደውላችሁ ጠይቁ፣ ራጆን ከሆስፒታል አመጣላችኋለሁ አሉን። ከዚያ ወዲህ አልደወሉልንም፣ ስንደውልም ስልኩን አነሱም። ስለዚህ ዝም ብለናልን። የምናውቀው ነገር የለም። አቶ ለማ ያይዘው አስክሬኑን ያመጡት ሰዎች ልጃቸው ጤነኛ እንደነበር ከአንድ ሳምንት በፊት ግን ታሞ ጸበል እንደወሰዱትና ከአልጋ ላይ እንደወደቀ የአይምሮ ህመም እንደነበረው እንደ ገለጹላቸው ተናግረው እኛ ጋር በነበረበት ጊዜ የአይምሮ ህመም የለበትም ከተወለደ ጊዜ ጀምሮ ታሞ ያውቅም ጤነኛ ነበር ብለዋል። የልጃቸውን አስክሬን ድሬ ሶከሩ በተባለ ቤተ ክርስቲያን መቅበራቸውንም ገልጸዋል። የተማሪዎች ማህበር ፕሬዝዳንት የሆነችው ተማሪ ፈሪያት መረሳ ቀደም ሲል የሰጠችው መግለጫና የሟቹ ተማሪ ሹሚለማ ጓደኛና ቤተሰብ የሚናገሩት ስለሚቃረን ለበለጠ መረጃ ወደ ተማሪ ፍሬያት ደጋግመን የደወልን ቢሆንም የእጅ ስልኳ አይነሳም። በመጨረሻም ቤተ መጻሕፍት ውስጥ እንዳለች ከሰላሳ ደቂቃ በኋላ እንድንደውል ተነግሮን መልሰን ብንደውልም ስልኳ አይነሳም። በአዲግራት ዩኒቨርሲቲ የህዝብ ግንኙነት ኃላፊ የሆኑት ስልካቸውን አንስተው ስለ ጉዳዩ ከነገርናቸው በኋላ አሁን ለስብሰባ ደሴን ያለሁት መልሳችሁ ደውሉልን አሉን። ስንደውል ግን ስልካቸው አይነሳም። ዘጋቢያችን ግርማይ ገብሩም ለአቶ ዮሐንስ እንደዚሁ ደውሎላቸው ተመሳሳይ ሁኔታ እንደገጠመው መዘገቡ ይታወሳል። በመጨረሻም የዩኒቨርስቲውን ፕሬዝዳንት ዶክተር ዚያድ ነጋሽን አግኝተን ስለ ተማሪው ሞት ማብራሪያ ጠይቀናቸው ነበር። እርሳቸውም የተማሪዎች ህብረት ፕሬዚዳንት ከሰጠችው መልስ ውጪ አዲስ ነገር የለንም አሉን። ነገር ግን ፕሬዚዳንቷና የወጣቱ ተማሪ ጓደኛ እንዲሁም ወላጅ አባቱ የሚሉት የሚቃረን ነገር እንዳለው ስንነግራቸው ከሟቹ ተማሪ ጋር መኝታ ክፍል ውስጥ አብረው የሚኖሩትን መጠየቅ እንደሚሻል የሞተው መኝታ ክፍል ውስጥ ነው ሲሉ የዩኒቨርሲቲው ፕሬዚዳንት ዶክተር ዚያድ ነጋሽ ገልጸዋል። መኝታ ክፍል ውስጥ ለሊት ተኝቶ እንዳለ የሆነ ድምፅ ማሰማቱን መኝታ ክፍል ውስጥ አብረው ያሉ ልጆች እንደተናገሩ ገልጸው ዝርዝሩን የሚያውቁት እነሱ ናቸው ብለዋል። አስክሬኑ ወደ ቤተሰቡ እንዲላክ የተደረገው ከምርመራ በኋላ ነውም ብለዋል። የተማሪዎች ህብረት ፕሬዚዳንት ተማሪ ፈሪያት የሰጠችው ምላሽ ትክክል እንደሆነም ተናግረዋል። ፕሬዚዳንቷ ተማሪው ሲታመም ተጠርተን በአምቡላንስ ሆስፒታል ወስር ነው፣ እዚያ ህይወቱ አለፈ የሚል ምላሽ ነበር የሰጠችን እርሳቸው ደግሞ መኝታ ክፍል ሞተ የሚል ምላሽ ሰጡን። ይህም እንደሚቃረን ገልጸን ጥያቄ ስናቀርብላቸው ስልኩ ተዘጋ። ሁኔታውን ለማጣራት አስክሬኑን አብሮ ይዞ ሄዷል ወደተባለው የተማሪዎች ህብረት አባል ወደ ሆነው ተማሪ ሰለሞን የእጅ ስልክ ላይ ደውለን ስልኩ ስለማይነሳ እርሱንም ለማግኘት ያደረግነው ሙከራ ሳይሳካ ቀርቷል። በዩኒቨርሲቲ ግቢ ውስጥ ተነስቶ የነበረው ተቃውሞን በተመለከተ የተማሪዎች ህብረት ፕሬዝዳንት በርካታ ተማሪዎች በውሃ ችግር ምክንያት ጥያቄ አንስተው እንደነበር፣ ነገር ግን ጥያቄው ወደ አልተፈለገ ነገር ማምራቱንና የዩኒቨርሲቲው አስተዳደርና እዛ ያሉ አካላት ተገኝተው ነገሩ እንዲረጋጋ ማድረጋቸውን ገልጻ ነበር። የተማሪውን አሟሟት በተመለከተም ከተቃውሞ ጋር ምንም ግንኙነት እንደሌለና በተቃውሞ ምክንያት የታሰረ ተማሪ እንደሌለም ተናግራለች። ይህንንም ዘግበናል። በሌላ በኩል ስሙ እንዲጠቀስ ያልፈለገው ተማሪ ተቃውሞ የተቀሰቀሰው አንደኛ ሟቹ ተማሪ ምን ሆኖ ሞተ በሚልና በግቢ ውስጥ ውሃ በመታጣቱ ነው። በዚህም ተማሪዎች ታስረዋል። እኔ ራሴ የማውቃቸው ሁለት ተማሪዎች ታስረዋል ብሎናል። ይህንን ጉዳይ በተመለከተ ከዩኒቨርሲቲው ኃላፊዎችና አስተዳደር ሰራተኞች ጋር ዘርዘር ያለ ጥያቄና መልስ የተካተተበት ቃለ ምልልስ ለማድረግ ብንሞክርም ስልካቸው ባለመነሳቱ ተጨማሪ ጥያቄዎችን ስናነሳ ስልካቸው በመዘጋቱ ጥያቄዎቹን አንስተን ከእነሱ ጋር ሰፋ ያለ ቃለ ምልልስ ማድረግ ሳንችል ቀርተናል።